በኦሮሚያ ክልል የተለያዩ አካባቢዎች በቅርቡ የተከሰተው ቀውስ ችግሮችን በግልጽነት ተወያይቶ መፍታት ባለመቻሉ የተፈጠረ ነው ሲሉ የሰብዓዊ መብቶች ተሟጋቹ ኦባንግ ሜቶ ተናግረዋል። ተዋልደው እና ተዛምደው በኖሩ የአንዲት ሀገር ልጆች መካከል የተፈጠረው ደም ያፋሰሰ ችግር ኢትዮጵያውያንን የማይመጥን ነው ሲሉ አቶ ኦባንግ ወቅሰዋል። መስፍና አራጌ ነው። ኢትዮጵያ ውስጥ ተዘዋውረው ስለተመለከቱት ሁኔታ ያነጋገራቸው ቀጥሎ ይቀርባል። ከስራ ባልደረቦቻቸው ጋር በመሆን ጉዳት የደረሰባቸውን የኦሮሚያ ክልል አካባቢዎች የጎበኙት የሰብአዊ መብት ተሟጋቹ ኦባንግ ሜቶ እንዳስረዱት ጉዳቱ የአርቲስት አጫሉን ግድያ ተከትሎ ይፈጸም እንጂ ቀድሞ የታቀደበት ይመስላል ይላሉ። በሀጫሉ ምክንያት ሞት እንደዚህ ምዋቅ አይን በእኔ አመለካከት በሀጫሉ ምክንያት አይደለም። ዋይና ሻሸመኔ ትልቅ ከተማ ነው እና ያንዳ ቤቱ አንድ ቤት ብቻ ሆኑ ስንግል ሆኑ ዚያገ ያለ ቤተሰብ ይገደላል፣ ርቤት ይቃጥላል፣ ሆድ ምግቱ ይወድማል ሌላ ይሄ ግን አንድ ጊዜ ብቻ አይደለም። አሁን እኛ ጋር ከዚህ ውጭ የሰማ ቃሎች ነበር።

ሻሸመኔ ዝዋይና ሌሎች አካባቢዎች ላይ የደረሰው ጉዳት ልብ የሚነካና ለዓመታት አንድ ሆኖ በኖሩ ህዝቦች መካከል ይፈጠራል ተብሎ የማይታሰብ ድርጊት እንደሆነም ጠቅሰዋል። እሳቸው አረጋገጥኩት በሚሉት መረጃ ከአንድ ቤት እስከ አምስት ሰዎች ሞተዋል። ነፍሰ ጡርና ተለልፈት ተዳርጋለች። የሞቱ ሰዎችንም አትቅበሩ ተብሎ እስከ መከልከል የደረሰ አጋጣሚ ነበር። ችግሮችን በግልጽነት ተወያይቶ መፍትሄ ከማበጀት ይልቅ በመድበስበሳቸው ደም አፋሳሽ ግጭት ተፈጥሯል ባይ ናቸው። ከደረሰው ግጭትና ከግጭቱ ሰለባዎች አኳያ ከብሔርና ከሃይማኖት ጋር ተያይዞ አሁንም ለመግባባት አለ ይህን አምኖ በግልጽነት መወያየት እንጂ ማድበስበስ አያስፈልግም ነው ያሉት። ይህ የብሔራዊ እርቅን ማስፈላጊነት እግረ መንገዳቸውን በመጠቆም ሁለቱ መንገድ አለበቱ እና ሰዎቹ የሞቱ ሰዎቹ በብዛቱ ወር የተጎዱ ሰዎች በብዛቱ የሞቱ በማንነት በብሔር ማንነት እና በአይኑነት ማንነት ማለት ነው አማራነታቸው የሞቱ ሰዎች ወታርግ የተደረገው ሌላ ደግሞ በክርስቲያንነታቸው የሞቱ ሰዎች። ከዛ ግን ተጎጅ ብዙ ናቸው። ግጭቱ የብሔር ገጽታ ቢኖረውም ብዙሀኑ ኦሮሞ ከ ከእርሱ ብሔር ውጭ ያሉትን ተከላክሎ ከአደጋ እንድታደጋቸው ብዙሀኑ ሙስሊም ክርስቲያን ወንድሞቹን ከጥቃት እንዳዳናቸው አብራርተዋል። ይህን ሰብአዊ ተግባር ለፈጸሙት ኢትዮጵያንም ምስጋናቸውን አቀርበዋል። ሰዎች ሙስሊሞች እዛ ጋር ሄድ እየጠበቁ ሙስሊሞች ባይኖሩ ብዙ ሰዎች ገዳይም እኛ ነበር ሟችም እኛ የሚሉት አቶ ኦባንክ እንዲህ አይነቱ ድርጊት ሁለተኛ እንዳይደገም እንላለን እንጂ ተደጋግሞ እያየነው ነው ነው ሲሉም ተደምጠዋል። ህዝቡን የሚያስቆጡ ቅጥያ ስሞችና የሐሰት የሀሰት ትርክቶች በመገናኛ ብዙሀንና በማኅበራዊ ድረ ድረገጾች በስፋት መለቀቃቸው ችግሩን እንዳባባሱትም ይናገራሉ። መንግስት፣ የሃይማኖት ተቋማትና ማህበራዊ ድረገጾች የተጠናከረ ግልጽ ውይይት እንዲካሄድ መደላድል በመፍጠር አገራዊ ግዴታቸውን እንዲወጡም ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።